ከትውስታ ማህደር ጋዜጠኛ ፍቅሩ ኪዳኔ በክፍል አንድ የሕይወት ውርሳ አሻራ ትርክታቸው እንደምን የመጀመሪያው ኢትዮጵያ ስፖርት ጋዜጠኛ ለመሆን እንደበቁ አውግተውናል። በቀጣዩ ክፍል ሁለት ዝግጅታችን ከኮንጎ የተባበሩት መንግሥታት የሰላም ኃይል አስከባሪነት ተሳትፏቸው እስከ ቀድሞው ዓለም አቀፍ የኦሎምፒክ ኮሚቴ ፕሬዚደንት ሁዋን አንቶኒዮ ሳማራንች ጽህፈት ቤት ዋና ዳይሬክተርነት እንደ ዘለቁ የአፍሪካና የኢትዮጵያን የስፖርት ስኬትና ውድቀቶች አጣቅሰው ይናገራሉ። መነሻቸው የኮንጎው ዘመቻ ነው። አቶ ሀዱ ሳቡር ከጄኔራል መንግስቱ ንዋይ ጋር ይገናኙና የተባበሩት መንግሥታት የጸጥታ ምክር ቤቱ ኢትዮጵያ ወደ ኮንጎ ጦር ሰራዊት እንድትልክ ስለጠየቀ ከክብር ዘበኛ የሚላከው ጦር እየተዘጋጀ ነው። ጦሩን የሚመሩት መኮንኖቹ በሙሉ ትልልቆቹ ፈረንሳይ ተማሪዎች ናቸው። ፈረንሳይኛ ቋንቋ ነው የሚያውቁት እና ከእነሱ ጋር የሚሄድ ወጣት የለም፣ ሁሉም እንግሊዝ የተማረ ነው ተባለ እና እነሱ እራት ላይ ይህንን ሲያወሩ እኔ ጋር አንድ ወጣት አይና ወጣብጤ ነው ቆይሱም ብልክልስ ብለው ቃል ይገባሉ እና ጠዋት እኔ እዛ አቡነ ጴጥሮስ ቢሮዋችን ስንገባ ያን መንግስቱ ነዋይን ሂድና ዛ ጃን ሜዳ ያው ተባልኩ። በኋላ እኔ ደግሞ የክብር ዘበኛ መኩሪያ የሚባል ቡድን አላቸው እዛ ራይቱ ላይ ምን ወይዝ ጠጽዛቸው ይሆናል አልኩና አንድ ነገር ይመጣል ብዬ ሄድ። እዛ ስደርስ በዚህ ህዝሜ ሀገር ህል ታገለግል ተመርጠሃል እና ወደ ጃን ሜዳ ሄደህ ጥይት መተኮስ ሰልፍ፣ ምን ተማርተው ዬ አንድ ሳምንት ሙሉ አስተማሩና ከዛ ወደ ኮንጎ ዘመትኩ። እዛም በሄድኩበት ጊዜ የኢትዮጵያ ጋዜጦች ወኪል ሆኜ ከዛ የሚደረገውን እጽፍ ነበረ፣ ግን ከኮንጎ ከጻፍኳቸው ነገሮች በሙሉ በጣም ትልቅ ውጤት ያመጣው በየሳምንቱ ከብሾፍቱ ለጦሩ ኃይል የሚመጡ ደብዳቤዎች ይህን የመሳሰለ ነገር ይዞ የሚመጣ አንድ ዲሲ ስትሪ አውሮፕላን ነበር። እና እዛ አውሮፕላን ውስጥ ደግሞ አገልግልም አይጠፋም። ይሄ ቤተሰብ ያለው ምን ያለው ይልካል። እንደኛ አይነቱ ወንደራቴክ ማ ይልክለታል። እና እኛ የምንሄደው ይሄ አገልግል የተላከለትን ሰውዬ ስም ለማየት ነው። ድንገት ሳይደውልልን ቢቀር እንደምን ነህ ብለህ ለመደውል ላይነት ነገር እና እሷን ለማየት ሄደን ነበረ። አንድ ቀን ሰለቸኝ እና አውሮፕላን ማረፊያ የምንሄደው ለእኛ ወንደላጤዎቹ አገልግል የሚልክልን ስለሌለ እንደዚህ ለማየት ነው። እንዲህ እንዲህ እንዲህ ብዬ ኢትዮጵያ ድምጽ ጋዜጣ ላይ ጻፍኩ እና ያንን ጋዜጣ ያነበቡ አንድ መርካቶ ምግብ ቤት የነበራቸው ሰው አቶ ፍቅሩ ኪዳኔ በጠየቀው መሰረት ብለው እንኳን ለእኔ ይቅር እና ለሻለቃ ጦር የሚሆን ምግብ ሰርተው ብሾፍቹ ሄደው አስረክበው ኮንጎ ስታንሌቪል ከተማ ድረስ ላኮልን ቲፍሎ ጥሩ ውጤት ያመጣቸዋ እሷ ነች ያገልግሏል። በዛም ብቻ አልተወሰኑም። እዛም የቆዩበት ጊዜ ለአገልግሎቱ የውትድርና ማድረግም አግኝቶ ነበር። ያንንስ እንዴት ነው ያገኙት? መቶ አለቃ ነበርኩ እኔ በመጀመሪያ። የለ ጄኔራል ኢያሱ መንገሻ ረዳት ሆኜ ነው የሄድኩት። ዋናው አዛዥ እሳቸው። እዛ ከደረስን በኋላ የተባበሩት መንግሥታት ድርጅት የመላው የተባበሩት መንግሥታት ጦር ኤታማጆር ሹም አድርገው ሹሟቸውና እሳቸው ወደ ሌኦፖልቪል ወደ ኪንሻሳ ሄዱ። የእኛ ጦር ደግሞ የተመደበው ስታንሊቪል የሚባል አሁን ኪሳንጋኒ የሚሉት ከተማ ውስጥ ነበረ እና ኮሎኔል ወልደሃን ሽታ እርስዎ እዛ ሌላ ሰራተኞች ስላሉ እሱን ነደ ተውሉኛሉ እኔ እዛ ቀረሁ። ከመጨረሻ መሪዎቹ ጋር ነው ያገለገልኩት። በመጀመሪያ መቸም ፍርሃትም ስለነበረ አንድ መኮንን ይሄዳል፣ እኔም አብሬ ሄድና ለመኮንኑ አስተርጓሚ እንደዚህ በኋላ ኮልዑ ለሆነ ሳይት ምን ታስተረጉማለ ራሱ የሄደ ጨርሰህን አይል ጀመር ብቻዬን ነበር የምሄደው። ከኢትዮጵያ የመከላከያ ሰራዊት ጋር ኮንጎ የዘለቁት ፍቅሩ እንደምን በለስ ቀንቷቸው የተባበሩት መንግሥታት ድርጅት ተቀጣሪ ለመሆን እንደ በቆም ያነሳሉ። በአንድ በኩል ቢሮዋችን፣ የወታደሩ አለ፣ በአንድ በኩል ደግሞ የሲቪል የተባበሩት መንግሥታት ቢሮ ነው ያለው። በዛ በኩል ያለው የስዊድን ነው የተባበሩት መንግሥታት ተጠሪ። እና አንተ ምንድን ነው እዚህ ጊዜ የምታጠፋው? ለምንድ ነው ዩናይትድ ኔሽንስ የማትገባው ብሎ አንድ ቀን ፎርም ሰጥቶ ሞላ አለኝ። ሞላው ኒውዮርክ ራከው ኒውዮርክ። በወሩ ነው ቀጠረኝ። ከዛ ከስታንቪል ወደ አዲስ አበባ ተመልሼ ከማስታወቂያ ሚኒስቴር ተሰናብቼ ይሄ ሞዴል ስድስት የሚሉትን የብድር ወረቀት ሁሉ ረስቼ ኒውዮርክ የባንክ አካውንት ከፍቼ የተባበሩት መንግስታት ሰራተኛ ሆኜ እንደገና ወደ ኮንጎ ተመለስኩ። የተባበሩትን መንግስታት ውስጥ ምን አይነት ስራ ላይ ነበር የተመደበት? የተባበሩት መንግስታት ጦር የሶሻል ክፍል ኃላፊ ማለትም ስፖርት ውድድር ማዘጋጀት፣ የቲያትር ግሩፕ ማስመጣት፣ ለጦሩ የሚያስፈልገውን የስፖርት መሳሪያዎች በሙሉ ማቅረብ፣ ፊልም ከሆሊውድ፣ ከህንድ፣ ከየቦታው እየተከራዩ ለወታደሩ ማደል፣ ይሄን የመሳሰል ሶሻል አክቲቪቲውን ነበረ ኃላፊነቴ። በዚህ ስራ ነበረ የተመደብኩት እና ከኔ ጋር ደግሞ የተመደቡ ከእኔ ጋር የሚሰሩ አሁን ለምሳሌ ራዲዮ ለሁሉም አለው እና ራዲዮ ሲበላሽ የሚሰሩ ምን የሚሉ የካናዳ ወታደሮች ከኔ ጋር የሚሰሩ አንድ አስራ አምስት ያህል ሰራተኛ ነበረኝ። ከዛ በኋላ እዛ ቆይቼ ወደ አዲስ አበባ ኢኮኖሚ ኮሚሽን ፎር አፍሪካ ስፍራ አለ ሲባል ወደ ሀገሬ ብመለስ ይሻላል ብዬ ከዛ ተዛውሬ ወደ ኢትዮጵያ ተመልሼ አንድ አስር ዓመት ነው የተባበሩት መንግስታት ከሰራሁ በኋላ ተሰናብቼ ወጣሁ እና ኮንጎ በነበርኩበት ጊዜ ለሰላም አገልግሎት የሚል የተባበሩት መንግስታት ሜዳሊያ ተሸልሜያለሁ። እና ከኢትዮጵያ መንግስትም አንድ ሶስት ሜዳሊያ አግኝቻለ ኢትዮጵያ ክብር ኮከብ አላምበል፣ ይሄን የመሳሰለ ስልሳ አንድ ላይ እና ከኢትዮጵያ መንግስት ከዛ በኋላ ተሰና ብቻ ወጣው እና አዲስ አበባ ስመለስ እንደገና ከአቶ ወይድ ነቃቸው ጋራ በመቅጠም የኢትዮጵያ ኦሊምፒክ ኮሚቴ ዋና ጸሀፊ፣ የኢትዮጵያ ቢሲክሌት ፌዴሬሽን ዋና ጸሀፊ፣ የቴኒስ ፌዴሬሽን ዋና ጸሀፊ፣ የሸዋ ፉትቦል ሊግ ዋና ጸሀፊ ሆኜ አገለግል ነበረ። የኢትዮጵያን የስፖርት ጋዜጠኞች ማኅበር አቋቋም። እናም በበጎ ፈቃድ እድሜ ልኬን አቶ ይድነቃቸው ከዚያ ለምስኪን ላይ ድረስ አብረን ሰርተናል። ደርግ አገራጅንን ሲያመሳቅል ጥዬው ትቼ የፖለቲካ ረፊጂ ሆኜ ይሄው አንድ አርባ ሁለት አመቴን እንደወጣው ቀረሁ። የፍቅሩ ኪዳኔ እጣ ፈንታ ለስደት ቢደረጋቸውም ሀገረ ፈረንሳይ ግና ማለፊያ መስተንግዶዋን አልነፈገቻቸውም። እልፍ ሲሉ እልፍ ይገኛል እንዲባል ከቶንም የዓለም አቀፉ ኦሎምፒክ ኮሚቴ ፕሬዚዳንት ጽህፈት ቤት በር ተከፍቶ የዋና ዳይሬክተርነት ወንበር ላይ ለመሴም በቅተዋል። በግዞት መጥቼ ፈረንሳይ ሀገር ስራ ሲጀምር ድሮ ለነሱ ተላላኪ ሆኛ የሰራበት የነበረው ጋዜጣ የዕለት ጋዜጣው ለኢኪፕ የሚባልና በሳምንት የሚወጣ ፍራንስ ፉትቦል የሚባል ጋዜጣ ለእነሱ ስሰራ ከዛ በኋላ ሀሳብ አቅርቤ ዤን አፍሪክ የሚል ዤ ጨዋታ በፈረንሳይኛ በሳምንት የሚወጣ ለአፍሪካ የሚያገለግል ጋዜጣ እናቋቁም ብለን አቋቋምን እና በሺህ ተመቶ ሰማንያ እኔ እንደ አውሮፓ አቆጣጠር እኔ ራሴ አንድ በእንግሊዘኛ ወይም በፈረንሳይ የዓለም ስፖርት በሙሉ ወይም ሶስተኛው ክፍል የሚባለውን የሚጨምር ማቋቋም ፈልጋለሁ ብዬ እንደምንም ብዬ እርዳታ አግኝቼ አቋቁሜ አንድ አስር አመት ድረስ ታግዬ በዛን ጊዜ የኢንተርናሽናል ኦሊምፒክ ኮሚቴ ፕሬዚደንት ስለ ደቡብ አፍሪካ ለአፓርታይድ ስፖርት ትግል እንደ አማካሪ ሆኜ ይሰራ ነበረ። እና ከአስር አመት በኋላ የሶሻል ቻርጅ ሄል ኢንሹራንስ ይሄ ምናምን የሚከፈረው በሙሉ በጣም ሀይለኛ ስለነበር ፈረንሳይ ሀገር ከዚህም በቀር በአፍሪካ ውስጥ የሚሸጡት ብዙዎቹ አፍሪካ ሀገሮች የውጭ ምንዛሬ ስለማይፈቅዱ ገንዘቡን በዛው መጠቀም ስለሚያስፈልግ ኪሳራ ስላመጣ ጋዜጣውን ዘግቼም ኮንሳልታንት ሆኜ ሰራለሁ ብዬ ጀማምሬ የኢንተርናሽናል ኦሊምፒክ ኮሚቴ ፕሬዚዳንት ሁዋን አንቶኒዮ ሳማራን የእሳቸው አማካሪ ሆኜ፣ ከዛ የእሳቸው የጽሕፈት ቤት ዋና ዳይሬክተር እንዲሁም የኢንተርናሽናል ኮኦፕሬሽን ዲፓርትመንቱ ዋና ዳይሬክተር፣ የኦሊምፒክ ኮሚቴ መስራቹ ፒየር ደ ኩበርታ ያቋቋሙ ኦሊምፒክ ሪቪው የሚባለው ጋዜጣ የእሱ ዋና አዘጋጅ ሆኜ ለብዙ ዓመት ከሠራሁ በኋላ ፕሬዚደንት ሳማራንክ ስራቸውን ለቀው ሲሰናበቱ እኔ ከሌላ ጋር አልሰራም በማለት እኔም ለቀቄ ወጣሁ በዚህም እድሜ አሁንም ቢሆን አገለግላለሁ የአፍሪካ የኦሊምፒክ ኮሚቴዎች ማህበርን እረዳለሁ ግን የሚያሳዝነው አፍሪካ ውስጥ በእኛ ጊዜ የነበረን ሀብት ክብራችን ነበረ አሁን በትንሹ ነገር በምርጫ ላይ የሚገዛ አፍሪካን የሚያሰድብ የሙስና አለም አድርገውታል እንኳን እዛ ቀርቶና የኢትዮጵያ ስፖርት ራሱ ሞቷል የሚመሩትም ሰዎች ከየት እንደመጡ እግዚአብሔር ይወቀው በኦሎምፒክ ውስጥ ብዙ ታሪኮች አሉ። በተለይም በአትሌቲክስ ዘርፍ ልዩ መታወቂያ እስከ መሆን ደርሰዋል። ከነ አበበ ቢቂላና ማሞ ወልዴ ጀምሮ እንዲሁም ነዋሚ ቢራቱን አካቶ በተለይ ለነዚህ ለቀድሞዎቹ ለዋሚ ለአበበ ቢቂላና እነ ማሞ ወልዴ በኦሎምፒክ ውስጥ ያቅተው ያለፉት አሻራቸው ለአዲሱ ትውልድ መምጣት ምን ያበረከቱት ነገር አለ? በቅርበትስ እንደምን ነበር የነሱን ውድድር ሲመለከቱ ሲዘግቡ የነበረው? ጊዜ እውነት ስፖርት ነበረ። አሁን ዋሜ ብራቱ ነበረ ትልቁ የኢትዮጵያ ሯጭ። እሱ ስለታመመ ነው በበቂ እንዲተካዊ ተደረገ። ያን ጊዜ የገንዘብ ችግር ነው። ይህን ሁሉ እኛ እንደ ልባችንና አትሌቶች እንደዚህ ለመላክ አይቻልም ነበረ የኢትዮጵያ መንግስት በሚሰጠው ነው እንጂ ደርግ እስኪመጣ ድረስ የኢትዮጵያ ስፖርት ኮንፌዴሬሽን ባጀቱን እንደማስታውሰው ወደ ዘጠና ሺ ብር ነበር። ያውም እሱም የጋሽንቃቸውን ደግሞ እዚያ ታክልተኛ አሁን የምኑን እና አንድ ሁለት ሶስት ሰራተኞች እና በዚህ ብርታት፣ በሱ ብርታት ነው ሁሉን ስራ እየሰራ እንደዚያ ይህንን ስፖርት እንትን ያደረገው እንጂ እውነትም እንዳሁኑ ወደ ሺ የሚቆጠር የስፖርት ሚኒስቴር ሰራተኛ ተቀጥሮ ምን እንደሚሰሩ የማይታወቁ እንዲተሰብስብ በቁጫሉ ያኔ ከዋይ ኤም ሲ ኤ እኛ ከውጭ እየመጣን የራሳችንን ሻይ እየከፈልን እና ሀገሪቱ ውስጥ ያሉት ተማሩ የተባሉት በሙሉ በሕግ የሚያውቀው በሕግ ክፍል አማካሪ ወይም በገንዘብ ያዥነት ወይም በገንዘብ ኮሚቴ ውስጥ እንዲህ እንዲህ እየተባለ እና አሁን ለምሳሌ አንድ ሰሞን ኢትዮጵያ ፉትቦል ፌዴሬሽን ውስጥ ወደ ሰባት ሚኒስቴር ነበር አባል እና እንዴት ነው የምናደርገው? ይሄ ክለቦቹ ይሰበሰቡና ማን ነው ሊራዳን የሚችለው ብለው ሲጠይቁ፣ ሁሌ የጉምሩኩ ኃላፊ ቢኖር መቼም ጥሩ ነው። እሱ ከሌለ የገንዘብ ሚኒስትሩ። ለምን የገንዘብ ሚኒስትሩ? ለምሳሌ አሁን ይሄ ኩባንያዎች የሚሰሩት ኳስ ተጫዋቾች ሁሉ ጊዜ ፍቃድ ሊያገኙ አይችሉም። ለኢትዮጵያ ቡድን ለመጫወት፣ ለሳን ጆርጅ ወይም ለኦሊምፒክ ማጣሪያ ወይም ለዓለም ማጣሪያ ለአፍሪካ ምን ሲባል በአመት ውስጥ ብዙ ውድድሮች አሉ። እና እነኛ ኩባንያዎች ፍቃድ ለተጫዋቾቹ እንዲሰጧቸው የገንዘብ ሚኒስትሩ እርዳታ ያስፈልጋል ወይ የጉምሩኩ እርዳታ ያስፈልጋል። ይሄን የመሳሰለ ቤተ መንግስት፣ ከጃንሆይን ጋር ገንዘብ ለማስፈቀድ ወይም ገንዘብ ሚኒስቴር፣ እነኝን እነኝን ሚኒስቴሮች ራሳችን መርተን ነው አስመርተን፣ እነሱን አባል እናደርግና እኛ ከኋላ ሆነን ስራውን የምንሰራው ግን በአትሌቶቻችን አሁንም ያለው ችግር ይሄው ነው። ከነ አበበ ቢቂላ ጀምሮ አሁን አበበ ሮም የክብር ዘበኛው ጫማ የሚሰጧቸው ምስማር ያለው ስለነበረ በአስፋልት ላይ ሲሆን ያሟልቻል እና ብዙዎቹ እንዳያረፍዱ። ያኔ ሰ እንኳን እነሱ ሰዓት ማንም ሰው እኔም ሰዓት አልነበረኝ። እንዲሁም በዞሮ እና በፀሐይ የምነሳ ነበር። ራሳችን ውስጥ ልመድ ነው የሰዓት አቆጣጠር ስላለ ነው ኢትዮጵያኖች እንደዚህ የደረስ ነው እንጂ ሉንዥን ሰዓት አስነን አደለም። ስለዚህ አበበም ራሱ ጫማውን ትከሻው ላይ አድርጎ ነው በእግሩ ሮጦ ጃንሜዳ ከደረሰ በኋላ ጫማውን አድርጎ ለሰልፍ የሚዘጋጀው። እና ስለዚህ ያንኑ ልማዱን በንትን በማድረግ ሮም አሸነፈ። ቶኪዮ ከአራት ዓመት በኋላ እንደ አውሮፓ አቆጣጠር ምሽት መቶ ስልሳ አራት አሸነፈ። በስልሳ ስምንት ሜክሲኮ ለሦስተኛ ጊዜ ሲዘጋጅ ፕሬስ ኮንፈረንስ ካልተዘጋጀልን እና ካላነጋገር ነው ብለው አላስቀምጥም አሉኝ ጋዜጠኞች እና የፕሬስ ኮንፈረንስ አንድ ቀን አዘጋጀሁላቸው። እኔ አስተርጓሚ ሆኛ አጠገቡ ቁጭ አልኩ። የመጀመሪያው ጥያቄ መጣ። እና አበባ እንደዚህ እንደዚህ እንደዚህ ይልሀል አልኩት። ጋዜጠኛ አላ ወደ እኔ ዞር ይልና ምን ይላል ጋሼ አንተ ከእኔ የተሻለ ታውቃ ያየ ለምን ለምን አትመልስለትም እንዲህ እየተባለ ነው። እና ሮጥ አለሁ ጠዋት እነሳለሁ ይህን አድርጋለሁ ከሚለው ውጭ እስከዚህም ድረስ ብዙ በትምህርት የገፉ ስላልሆኑ ለጋዜጠኛ ሊያካፍሉት የሚችሉት ነገር አልነበርም። እና አሁንም የማያየው ይሄንኑ ነው። በእኛ አትሌቶች መካከል አሁን ብዙ ጊዜ ጥሩ ጥሩ አትሌቶች ሲመረጡ፣ አሁን ቻይና ላይ ጥሩ ነች። ዲባባ በአስር ሺህ እና በአምስት ሺህ ወርቅ ሜዳሊያ ያገኘች ሁለት ወርቅ ሜዳሊያ እሷ ነች። ከእሷ የተሻለ አትሌት ዓለም ውስጥ የለ። ግን ውድድሩ ላይ የዓለም አትሌቲክስ ፌዴሬሽን ባዘጋጀው ውድድር ላይ ነበርኩ እኔ ከእሷ ጋር ትመረጣለች ብዬ ቆርጬ ነበረ ግን አንድ የመስኮብ ከፍተኛ ዘላች ሴት መረጡ። ለምንድን ነው ስላቸው፣ ያቺኛዋ ለጋዜጠኞች ኢንተርቪው ትሰጣለች፣ እንግሊዝኛ ታውቃለች። ስለዚህ አትሌቲክስ ግን ታስፋፋልናለች። ጥሩራሽ ግን ምንም ስለማትናገር ምንም ልትጠቅመን አትችልም። እና የቋንቋው ችግር በኢትዮጵያ አትሌቶች በጣም አስቸጋሪም። ኃይሌ ነው በግል ትምህርት አስተማሪ ከቶ ተምሮ ምን ብሎ እንትን ያለ እንጂ ሌሎቹ ሁሉም እነዚሁ ችግር አለባቸው የቋንቋ። እና በእነ አበበ ቢቂላ እና በእነ ማሞ ወልዴ ጊዜ ምንም ነገር እንደዚህ የማራቶን ገንዘብ የሚገኝበት ምን የሚልበት ጊዜ ስላልነበረ የስፖርቱ እና ሜዳሊያ መቀበል ብቻ ነው። አሁኖቹ ናቸው እና አሁን ደግሞ ማራቶን ስፖርት ትንስ መኖሪያ ነው። እያንዳንዱ ሰው በማራቶን በሚያገኘው ገንዘብ ነው ቤተሰቡን የሚያስተዳድረው ራሱን የሚያሻሽለው። ስለዚህ ሁሉ አሁን ማራቶን ሯጭ ነው። እኛ ደግሞ አንዱ እድላ የእነኝህ ሁሉ ሯጮች አሰልጣኝ ተልእኮ ሄዶ መርጦ ያመጣቸው አይደለም። እራሳቸው ናቸው የሚመጡት። እና ከእነሱ ውስጥ ያው እግዚአብሔር ባረከው በየአራት አመቱ አንዳንድ አትሌት ይሰጠናል፣ አንዳንድ ውጤት እናመጣለን እንጂ እኛ የራሳችን ጥሩ ሟተኞች ልከን በሰማይ ዝላ፣ ይህን የመሳሰለ በአጭር ሩጫ ጎበዝ የት ይገኛል የሚባል ጥናት፣ ይህን የመሳሰለ ነገር የሚሰራ የለም። ሁለተኛ ነገር የትምህርት ቤት ስፖርት ሞቷል። ወጣቱ አሁን ስፖርት የሚሰራበትን ቦታ የለም። በእኛ ጊዜ ሜዳ ሞልቶ ነበር በየሰፈሩ። አሁን ሁሉም ቤት ተሰርቶበታል። የተረፈው ባቡር መንገድ ላይ መጫወት ብቻ ነው እና ይሄ አሁን ኮንዶምኒዮም ምናምን እያሉ የሚሰሩት እንኳን ከቤት ውስጥ ሲሆን ወጣቱ የሚሮጥበት ንፋስ እንኳን የሚቀበልበት ስፍራ የለውም እና ስፖርት ኢትዮጵያ ውስጥ ዋጋ ያጣ ነው እንዲሁ በቃ በኦሊምፒክ በምትገኘው በአንድ ሁለት ሜዳሊያ በሷ እያጨበጨቡ ሽልማት ብለው ይሰጣሉ። ሰንደቅ ዓላማ እንዲታያ ብለው መልባሉ። ከዚህ ውጭ ለስፖርቱ ለወጣቱ ደርሶት ንጹሕ ወጣት ጎበዝ፣ የተማረ እንዲሆን ምንም አይነት እጥረት የለም። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራም ነበር።